የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ዛሬ ሰኔ 29 2013 ዓ ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል አሁን ላይ ያለው የመማር ማስተማር ሁኔታም ገና ያልተጀመረ ነው። ክረምት ላይ ሄደን እዛም ቤተሰብ ምንም ማገዝ የሚችልበት አጋጣሚ ነበር። ያ ሁሉ ትንሽ በኮቪድ ምክንያት ትንሽ የመማር ማስተማር ሆ ከበደ ደርጓል። በኮቪድ-19 እንቅስቃሴ ገደብ ምክንያት ዝግ የነበሩ ዩኒቨርስቲዎች አዳዲስ ተማሪዎችን መቀበል ጀምረዋል። በአምቦ ዩኒቨርሲቲ ተገኝተን ካናገርናቸው አዲስ ገቢ ተማሪዎች መካከል አንዱን የሰማ ነው። ሙሉ ዘገባ ቆየት ብሎ ይሰማል። ገቢዎችም እንደዚህ መከታተሉን አቁመውታን አወጡትና፣ ሶስት ከሰማንያ ሶስት ከሰባ ቆንጆ በርበሬ እንደዚ ይልሻል። አልያ ደግሞ ከሶስት መቶ ወር በታች በቃ የለም። አሁን ዝቅተኛ ማህበረሰብ ልግዛ ብትይ ከሶስት መቶ ወር በታች የለም። ኢትዮጵያ ውስጥ የተንሰራፋው የኑሮ ውድነት መፍትሄ እንደሚያስፈልገው ሸማቾችና ኢኮኖሚ ባለሙያዎች እየተናገሩ ነው። ይህን የተመለከተው ዘለግ ያለ ዘገባም እንዲሁ በምሽቱ ተካትቷል። እኔና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ መመራለው። ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ሰመኝ ሸቆይ፣ አመሰግናለሁ ሀብታሙ። በስድስተኛው ሀገራዊ ምርጫ በአፋር ክልል የተወዳደሩ ተፎካካሪ የፖለቲካ ፓርቲዎች ተአማኒነትን የሚያፋልሱ የምርጫ ተግባራትና የውጤት ማጭበርበር አካባቢውን በሚያስተዳድረው የገዢ ፓርቲ አመራሮችና ካድሬዎች ተፈጽሞብናል ሲሉ ተናገሩ። የአፋር ነጻ አውጪ ግንባር ፓርቲ፣ የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር፣ የአፋር ህዝብ ፓርቲ፣ የአፋር ህዝብ ፍትሐዊና ዲሞክራሲያዊ ፓርቲ እንዲሁም የአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ ይህን እንዳሉት ትላንት በካፒታል ሆቴል ምርጫውን አስመልክተው ጋዜጣዊ መግለጫ በሰጡበት ወቅት ነው። የተፎካካሪ ፓርቲዎቹ ምክር ቤት አባል ሙሳ አደም በተለይ ለአሜሪካ ድምፅ አስተያየታቸውን ሲሰጡ ምርጫው ላይ ለመሳተፍ ብዙ ፈተና አሳልፈናል ያሉ ሲሆን የምርጫውን ተአማኒነት ጥያቄ ውስጥ ያስገባው ተግባር ግን የተፈጸመው በምርጫው ዕለት መሆኑን ገልጸዋል። ብሔራዊ ምርጫ ቦርድ በአፋር ብቻ ሳይሆን በተለያዩ አካባቢዎች ተመሳሳይ የተፎካካሪ ፓርቲዎች ቅሬታ መኖሩን መግለጹ ይታወሳል። ዘገባውን ያደረሰን መስፍን አራጊ ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና የሕገ መንግስት ጉዳዮች ወንጀል ችሎት በአርቲስት ሀጫሉ ሁንዴሳ ግድያ ከተጠረጠሩና ከተከሰሱት አራት ሰዎች በሶስቱ ላይ የጥፋተኝነት ውሳኔ አሳልፏል። ፍርድ ቤቱ ትላንት በዋለው ችሎት ጥፋተኛ ናቸው ያላቸው አንደኛ ተከሳሽ ጥላሁን ያሚ፣ ሁለተኛ ተከሳሽ ከበደ ገመቹና ሶስተኛ ተከሳሽ አብዲ አለማየሁን ነው። ዘገባው የጸሐይ ዳምጠው ነው። አስረኛ ዓመት የነጻነት በዓሏን እያከበረች ባለችው የአለም መጨረሻዋ አዲስ ሀገር ደቡብ ሱዳን የጤና ስርዓቱ እጅግ በጣም አሳዛኝ ሁኔታ ላይ እንደሚገኝ የጤና ባለሙያዎችና ባለስልጣናት ተናግረዋል። የጤና ተቋማት በቂ ካለመሆናቸውና በቀላሉ የሚደረስባቸው ካለመሆናቸው በተጨማሪ በሀገሪቱ የቀጠለው ግጭት የጤና ሰራተኞችና ማህበረሰቡ ላይ ተጽዕኖ እንደሚያደርስም ባለሙያዎቹ ተናግረዋል። የጤና ባለስልጣናቱ እንደሚያስረዱት የተፈጠረው እጥረት በዋ ዋናነት መንግስት በቂ በጀት ካለመመደቡ የመጣ እንደሆነና ይህም ከ1997ቱ የሰላም ስምምነት ጀምሮ የቀጠለ ችግር መሆኑን ይጠቅሳሉ። የደቡብ ሱዳን የሕክምና ባለሙያዎች ማህበር ፕሬዚዳንት የሆኑት ዶክተር ቦል ደንግ ስለ ሁኔታው ሲናገሩ በተለይ ተደጋጋሚ የበጀት ቅነሳ እንዲሁም ባለፈው አመት የተመደበው 525 ሚሊየን የደቡብ ሱዳን ፓውንድ በጀት ከዛ በፊት ከነበረው 1.7 ቢሊየን ፓውንድ በጀት እጅግ የወረደ መሆኑ ችግሩን የበለጠ እንዳባባሰው ገልጸዋል። በተጨማሪም በመንግስትና በአማጺ ኃይሎች እንዲሁም በዘር መካከል ያለው ግጭት የጤና ሰራተኞቹን ስራ እያስተጓጎለው እንደሆነም ተገልጿል። የእንግሊዝ መንግስት ከዚህ ወር መጨረሻ አንስቶ በቤት ውስጥ የፊትና የአፍንጫ መሸፈኛ ጭንብሎችን መጠቀም የሚያስገድደውን ህግ እንደሚያነሳ የሀገሪቱ ጠቅላይ ሚኒስትር ቦሪስ ጆንሰን ተናግረዋል። ጆንሰን እንዳሉት በሀገሪቱ ውስጥ የተሰራጨው ዴልታ የተሰኘ ዝርያ ምክንያት የኮሮና ቫይረስ ተያዦች ቁጥር እየጨመረ ቢሆንም ሀገሪቱ የጣለቻቸውን ክልከላዎች ከሐምሌ 12 ጀምሮ ታነሳለች። ሆኖም ሀገሪቱ ሙሉ ለሙሉ መቼ ክፍት እንደምትሆን ግን ውሳኔ የሚተላለፈው በሚቀጥለው ሳምንት ይሆናል። ከፊት ጭንብል በተጨማሪ የአካል ርቀትን የመጠበቅ ግዴታም አብሮ የሚነሳ ሲሆን የንግድ ተቋማት ግን የፊት ጭንብሉንም ሆነ ርቀት መጠበቁን ሊጠይቁ እንደሚችሉ ጠቅላይ ሚኒስትሩ ተናግረዋል። በደቡብ ፍሎሪዳ በተደረመሰው የመኖሪያ ሕንፃ ሕይወታቸው ያለፈው ሰዎች ቁጥር 28 መድረሱንና እስካሁን ያልተገኙት ደግሞ 117 መሆናቸውን የማያሚ ከንቲባ አስታውቀዋል። ከንቲባዋ ዳኒላ ሌቪ ካቫ እንደተናገሩት በባህር ዳርቻ በምትገኘው ከተማ አስራ ሁለተኛ ቀኑን ባስቆጠረው ፍለጋ አሁንም ሰዎችን በህይወት የማግኘት ተስፋ እንዳለ በመግለጽ የሚሰራው የህይወት አድን ስራ መሆኑን ተናግረዋል። የህንፃ መደርመሱ አደጋ ከደረሰበት ቀን በኋላ ግን እስካሁን በህይወት የተገኘ ሰው የለም። የአካባቢው ባለስልጣናት ሌሎች በዙሪያው የሚገኙ ህንፃዎች ውስጥ የሚኖሩ ሰዎች መስኮታቸውንና በራቸውን ዘግተው በቤታቸው እንዲቀመጡ ያዘዙ ሲሆን ከህንፃው መደርመስ ጋር ጋር ተያይዞ የተነሳውና አካባቢውን የሸፈነው አቧራ የፍለጋና የማዳን ስራውን እንዳያግድ ከፍተኛ ጥረት እየተደረገ መሆኑንም ገልጸዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝችን ለቀደመው ዜና እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀደመው መሰናዶ እንሻገር። የአምቦ ዩኒቨርሲቲ ከሦስት ሺህ አምስት መቶ በላይ አዲስ ገቢ ተማሪዎችን ከሰሞኑ ተቀብለዋል። አንዳንድ የዩኒቨርሲቲው አዲስ ገቢ ተማሪዎች ከጥቂት ዓመታት በፊት ተማሪዎች በሚመረቁበት ወቅት እኛ ትምህርት ለመጀመር ወደ ግቢ መግባታችን አስገርሞናል ብለዋል። የሆነበት ምክንያት ግን አለው። የናኮር መልካት ዘገባ ምክንያቱን ይነግረናል። የአምቦ ዩኒቨርሲቲ ለአዲስ ገቢ ተማሪዎች አቀባበል ያደረገው በሰኔ 24ና 25 መሆኑን አስታውቋል። ስለ አቀባበሉ በተመለከተም በቅርቡ የተሾሙት አዲሱ የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ባይሳለታ ተናግረዋል። ከነበረ ኮበለማፍቅደ ሰዲት ወረታሃራ ወጠበጅ ድግደሚ በ2013 የትምህርት ዘመን በሰኔ 24 እና 25 ተማሪዎችን ተቀብለናል። አሁን እየመጡ ያሉ ተማሪዎችም አሉ ከ3500 በላይ የሚሆኑ ተማሪዎችን ነው በመቀበል ላይ ያለ ነው። የዚህ ዓመት ትምህርት የኮቪድ-19 ጥንቃቄ ተግባራዊ ባደረገ መልኩ ነው የሚከናወነው ብለዋል። ከተለያዩ የኢትዮጵያ አካባቢዎች ወደ ዩኒቨርሲቲው ተመድበው ከመጡ ተማሪዎች መካከል አንዳንዶቹ በክረምት ወቅት ወደ ግቢ መግባታቸው ስለፈጠረባቸው ስሜት ለጋቢና ቪኦኤ ገልጸዋል። ስሜ ምህረት ታደሰ ይባላሉ። የመጣው ከደብረ ታቦር አሁን ላይ ያለው የመማር ማስተማር ሁኔታም ገና ያልተጀመረ ነው። ክረምት ላይ ሄደን እዛም ቤተሰብ ምንም ማገዝ የምንችልበት አጋጣሚ ነበር ያ ሁሉ ትንሽ ያው በኮቪድ ምክንያት ትንሽ የመማር ማስተማሩን ከበድ ያደርገዋል ብዬ አስባለሁ። ሀብል ሸዋመነ የመጣሁት ከአዲስ አበባ ትምህርት ቤት ነው። አምቦ ስመጣ የመጀመሪያ ነው፣ እንደዚህ ደግሞ የመጀመሪያ ነው። ተማሪ አቀባበሉ በጣም አሪፍ ነው። እኛ አላገኘ ነውም እንጂ የስኩል ባስም ነበረ። ከዛ ደግሞ እዚህ አምቦ ከገባም በኋላ ደግሞ በስኩል ባሳቸው ተማሪዎች መጥተው አስተባባሪዎች ነው የተቀበሉ። በቃ አሪፍ ነው ነገር አንደኛ እስካሁን እንደምናውቀው ሰኔና ሐምሌ ላይ ተማሪዎች ተመርቆ ሲመጡ ነው የምናቀው። እኛ ደግሞ አወገቢዎች ነን። እንዲያውም ለእኔ አሪፍ ነገር ነው እንደሱ ቤት መቀመጥ ትንሽ ሰርስቶ ነበር። አሪፍ ነው፣ ቆንጆ ነው። በቃ ተመችቶኛል። እንዲያውም አዲስ ላይፍ የጀመርኩ እየመሰለኝ ስም የኮራባቸው ካለ ትባላለሁ። የመጣወት ከዋ ግምራ ነው። እንደ ትምህርቱ ሁኔታ ስናይ ደግሞ አሁን መረጃ ምናምን እያሟላ ያለ ነው። በቅርብ ሰዓት እንደሚጀምር ነው የተነገረን። እንግዲህ ሲቃም ደግሞ አልተነገረንም ያለው ሁኔታ ነገር ብቻ በክረምት መምጣታችን ለየት የሚያደርገው ነገር ነው። አምቦ ደግሞ በጣም አምሮባታል። አሁን ምንም ጸጥታ ችግርም የለውም እንደ በፊቱ ደስ ብሎናል። ኢብራሂም ኑሮ ሙሜ ወዲን አርጌ በአና በደን ነው አረዳ ኢብራሂም ኑሮ ሙሜ እባላለሁ ከምስራቅ አረርጌ በደን ነው የመጣሁት። በኮሮና ምክንያት ቤት ነበርን። ይኸውልህ እንግዲህ የክረምት ተማሪ ሆነን ግቢ ገብተናል። የአምቦ የአየር ንብረት በጣም ደስ ይላል። በተደረገልንም አቀባበል ደስ ብሎናል። አዲስ ገቢ ተማሪዎቹ ከኮሮና ቫይረስ ጥንቃቄ ጋር ተያይዞ የታዘቡትንም አጋርተውናል። ይው ስንገባ ማክስ ምናምን ልበሱም ብዙም አልተባልንም። ተማሪዎች ወደ ካፌም ሲሄዱ ወደ ተለያየ ቦታም ሲሄዱ፣ ያል ማክስ ይንቀሳቀሳሉ። የው የእጅ መታቀቢያ ምናምን ነገር እሱ አለ ግን ጥንቃቄው ብዛም አይደለም። ምንም ማስክ ያደረገ ሰው አላየውም። እንዲሁም የመጀመሪያ የመጣን ቀን ማስክ አድርገን ሲያሆን፣ እንዲሁም ሕዝቡ ተደምሞብን ነበር። ከዛኛ ጠቀላቀለ ማለት ነበረበት አልነበረበትም። እንግዲህ ሰው ላይ አመለካከት ኮሮና ጠፍቷል የሚለው መሰለኝ ያለው። ግን ኮሮና እንደጠፋ አዲስ አበባውን ካለ ማስክ አንንቀሳቀስም። አለም ሪያሊቲ ኮሮና አለ ሐኪም ቤት ፖዘቲቭ ሆነው የሚታመሙ ሰዎችን አውቃለሁ። እና ማስክ ቢደረግ አሪፍ ነው ከመጣን ጀምሮ በኮረና ያለው ሁኔታ ሳይሆን ከማክስ ውጭ ሌላው ጥንቃቄ አሪፍ ነው። በየሄድከው አሪፍ አሪፍ የውሃ እንትኖች አሉ። እስከ ምገባከል አካባቢ ደግሞ እንደምናያቸው አልኮል አለ። በዛ ምንጠቀም እንችላለን። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ባይሳለታ ኮቪድ-19ን ከመከላከል ረገድ በዩኒቨርሲቲ ውስጥ ለታቀደው ተግባርም ተከታዩም ብለዋል። ያም አዲቤ ከኮቪድ 19 ጋር ተያይዞ ተማሪዎች ዘንድ የሚደረገው ጥንቃቄ ላይ መንጠባጠቢ ለምሳሌ በዩኒቨርሲቲ የመመገቢያ ራሽ እና ውጭም ላይ የአፍና አፍንጫ መሸፈኛ እንዲያደርጉ እያበረታታ እንገኛለን። እንዳስተዋለው የመንጠባጠብ ጉዳይ ስላጋጠመ ነገ በሁለት ካምፓሶች ማለትም በዋናውና በሀጫሉ ሁንዴሳ ካምፓስ ውስጥ በመገኘት ለተማሪዎች ግንዛቤ ከምንሰጥበት ጉዳይ መካከል ዋነኛው የኮቪድ-19 ጥንቃቄ ጉዳይ ነው ማለት ነው ብለዋል። አዲሱ የአምቦ ዩኒቨርሲቲ አመራር ከመሆናቸው ጋር ተያይዞም ኃላፊነታቸውን እንዴት ሊወጡ እንዳሰቡ አስታውቀዋል። ዶክተር ባይሳ ከተደረገው ለውጥ ጋር ተያይዞም እኔ ከዚህ በፊትም የዩኒቨርሲቲው አባል ነበርኩኝ። ዩኒቨርሲቲያችን ከዚህ በፊት ከነበረበት ወደ ኋላ ሳንመልስ ይበልጥ አጠናክረን ለኅብረተሰቡ ጥቅም ይሆናል ያለውን ሁሉ ዩኒቨርሲቲው ማኅበረሰብ ጋር አጠናክሬ የምሰራ መሆኑን እገልጻለሁ ብለዋል። ዩኒቨርሲቲው ሰላሳ ሺህ የሚሆኑ ተማሪዎችን በተለያዩ መርሃ ግብሮች ከመጀመሪያ ዲግሪ ጀምሮ እስከ ሶስተኛ ዲግሪ እያስተማረ መሆኑን አመልክቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮር መልካም እናመሰግናለን በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚሰማ ልዩ መርሃ ግብርን ነው። ኢትዮጵያ ውስጥ የሚታየውን የምግብ ሸቀጦች ዋጋ ንረት ለማረጋጋትና በፍላጎትና አቅርቦት መካከል ያለውን ክፍተት ለመሙላት መንግስት መሰረታዊ ምግብ ሸቀጦች ያለ ውጭ ምንዛሬ ፈቃድ ወይም ፍራንኮ ቫሎታ ለስድስት ወራት እንዲገቡ ወስኖ ነበረ። የዋጋ ንረቱ ለማሻሻል የተደረገው ይህ የፖሊሲ ለውጥ ግን እስካሁን በህብረተሰቡ ዘንድ የሚታየውን የኑሮ ውድነት እንዳላቃለለ፣ የምግብ ዋጋም ከበፊቱ ይልቅ እየጨመረ እንደሄደ ሸማቾች እየተናገሩ ነው። የአጭር ጊዜ ፍራንኮ ቫሉታ ብቻውን የዋጋ ንረቱን ሊያስተካክል እንደማይችል የሚናገሩት የምጣኔ ሀብት ተንታኞች በበኩላቸው መንግስት በኢኮኖሚውና በፖለቲካው ዙሪያ አስቸኳይ ማሻሻያዎችን ካላደረገ ግሽበቱን መመለስ ወደማይቻልበት ደረጃ ሊደርስ ይችላል ሲሉ አስጠንቅቀዋል። ስምኝሽ ቆየ። በርካታ ኢትዮጵያውያን በሚያገኙት ገቢ በተለይ ለመኖር አስፈላጊ የሆኑ የምግብ ሸቀጣ ሸቀጦችን በበቂ ሁኔታ ለመግዛት አዳጋች እየሆነባቸው እንደሆነ በተደጋጋሚ በምሬት ይገልጻሉ። ምክንያቱ ደግሞ የማያቋርጥ የዋጋ ጭማሪ ነው። በጣም በጣም በጣም ከባድ ነው። ለምሳሌ ጤፍ ከነበረው አሁን በዚህ ሁለት ሶስት ሳምንት አራት ሺ ሁለት መቶ አራት ሺ ሶስት መቶ የነበረው አሁን ስድስት ሺ ብር ነው። በርበሬ ብር የሚዘሽም ሂደሽ ማታገኙን አይታሰብም። በቃ ሶስት ከሀምሳ ነው አንድ ኪሎ ዘይት። አምስት ሊትር ዘይት ስድስት መቶ ብር ነው። ምስር እንኳን ከምስር ያነሳለ አንድ ኪሎ ምስር መቶ ብር ነው የምትገዡ እና፣ በጣም ከባድ ምን ተብሎ የሚነገር ነው። በቃ ድንች፣ ሽንኩርት፣ ልጆች ይዘሽ ከባድ ነው በጣም። ቀደም ሲል የሰማችኋት ሰብለ ወርቅ ያዛቸው ትባላለች የባህር ዳር ከተማ ነዋሪ ስትሆን በተሰማራችበት አነስተኛ ንግድ በምታገኘው ገቢ የኑሮ ውድነቱን መቋቋም እንዳቃታት ትገልጻለች መንግስት ዋጋ ለማረጋጋት የሚያደርገው ጥረትም ነጋዴዎችን ምርት እንዲይዙ እንደሚያደርጋቸው እንደሚያደርጋቸውና ለበለጠ እጥረት እንዲሁም ዋጋ ጭማሪ ከመዳረግ ውጭ ለውጥ እንደማያመጣ በምሬት ትገልጻለች ገቢዎች ገብተው ሊያስቀንሱልን አስበው ነበር ግን ገቢዎች በሚገቡበት ሰዓት እንደውም በርበሬውን አጠፉትኝና የለም በርበሬ ማለት ጀመሩ በቃ የለንም በርበሬ ይሉሻል እንደዚህ አንዳንዴ አሁን ገቢዎችም እንደዚህ መከታተሉን አቁመውታል አወጡትና ሶስት ከሰማንያ ሶስት ከሰባ ቆንጆ በርበሬ እንደዚ ይሉሻል አሊያ ደግሞ ከሶስት መቶ ብር በታች በቃ የለም አሁን ዝቅተኛ ማህበረሰብ ልግዛ ብቲ ከሶስት መቶ ወር በታች የለም። ደግሞ እንዴት ነውስ የሚበላው? እንዴት ነውስ የሚሆነው? በእኛ በኢትዮጵያ ላይ በጣም ከባድ ነው። የምግብ አቅርቦት ከሀገር ምርትና ምርታማነት በከፍተኛ ሁኔታ ከሚጨምረው የህዝብ ቁጥር ከውጭ ገዝቶ የማከማቸትና ከውጭ ምንዛሬ አቅም ጋር ግንኙነት አለው። ታዲያ ይሄ ከፍተኛ የዋጋ ንረት ከየት መጣ? የምጣኔ ሀብት ባለሙያ ለሆኑት ዋሴሁን በላይ ያቀረብንላቸው ጥያቄ ነበር። ሁሉ አምርቶ ማቅረብ የሚችል አለ ሸምቶ ማቅረብ የሚችል አይነት ገበያ ነው፣ ወይም ሸምቶ ማቅረብ የለመደ ገበያ ነው ያለን ገበያ ከተመለከትሽው ማለት። ስለዚህ በብዙ ሰው ሰራሽም የፖለቲካውም ግጭትም ሲደራርቡ ምን ይሆናል፣ የውጭ ምንዛሬ እጥረት እንዲከሰት አድርጓል። ስለዚህ የውጭ ምንዛሬ ጥረት ተከሰተ ማለት በመንግስት በግል ሴክተሩም በቀላሉ የሚያስፈልጉት ምርቶች ወደ ሀገሮች ለማስገባት በጣም አስቸጋሪ ነው። ዋጋ ንረቱን በጣም ውድ እንዲሆን አድርጓል። በኢትዮጵያ ውስጥ እየተባባሰ የሄደው የፖለቲካ አለመረጋጋትና ተደጋጋሚ ግጭት ደግሞ ማምረት የሚችሉ ዜጎች እንዳያመርቱና በተቃራኒው ሰብዓዊ ድጋፍ እንዲፈልጉ ማድረጉም ለዋጋ ግሽበቱ ትልቅ አስተዋጽኦ እያደረገ እንደሆነ አቶ ዋሴሁን ያብራራሉ። እንግዲህ ላለፉት አንድ አመት ይቻል ሶስት አመታቶች የመጣ ሁኔታ ፖለቲካው በጣም ብዙ ማምረት የነበረባቸው ለም መሬት ላይ የነበሩ ምርት ወደ ገበያ ዘ መምጣት ይችሉ የነበሩ እንግዲህ በሚሊዮን የሚቆጠሩ ዜጎች የሰብአዊ ድጋፍ እንዲፈልጉ አድርጓል። ፖለቲካው ያደረገው ወይም ማህበራዊ ሁኔታው ያደረገው ይሄ ጉዳይ በሁለት መንገድ ተጽዕኖ ይፈጥርብሻል። አንደኛው ማምረት ይችሉ የነበሩ ዜጎች ማምረት ባለመቻላቸው ጥቂት ገበያው ላይ የነበረችውን እንዲሻሙ ያደርጋል። ምክንያቱም በበቂ ወደ ገበያው ማምጣት። ሌላው ምንድነው? ለእነዚህ ማምረት ይችሉ ለነበሩ አካላቶች የሰባዊ ድጋፍ ለማቅረብ ከሚገዙት ላይ ትክክለኛውም ከፍተኛው ፕሮፖርሽን ወደ ምግብና ወደ ሰብዊ ድጋፍ እንዲደረግ ተጽዕኖ ፈጥሯል። ይሄ በሙሉ የመቀነስ አዝማሚያ ሳይሆን የመጨመር አዝማሚያ እንዲያሳይ አድርጓል። እሱን ተከትሎ በቂ አቅርቦት ማቅረብ አልቻለም። ሸምተንም ማቅረብ እየተቸገርን ነው። አምርቶ ማቅረብ እየተቸገር ነው። ያለውንም ምርት በአግባቡ ማስተዳደር እየተቸገርን ነው። በኢትዮጵያ በየጊዜው እየናረ የሚሄደውን የምግብ ዋጋ ለማረጋጋት የገንዘብ ሚኒስትር በሚያዚያ ወር ላይ የፍራንኮ ቫሉታ ወይም ምርትን ያለ ውጭ ምንዛሬ ፈቃድ ለስድስት ወር ማስገባት እንዲቻል ፈቅዶ ነበር። ፍራንኮ ቫሉታ ምን ማለት ነው? እንዴትስ ነው ገበያውን የሚያረጋጋው? ለአቶ ዋሲሁን ያነሳሁት ሌላ ጥያቄ ነው። የውጭ ምንዛሬን ወይም የገንዘብ ማስተዳደር ስልጣን ያለው ብሔራዊ ባንክ እንደሆነ ይታወቃል፣ በጣም ብዙ ሀገራቶች ላይ። ነገር ግን እንግዲህ ብሔራዊ ባንክ ቤቶች በማያውቁት ሁኔታ የውጭ ምንዛሬ በግለሰቦች ደግሞ የሚቀመጥባቸው አጋጣሚዎች እንዳሉ ይታወቃል። በተለይ ታዳጊ ሀገራቶች ላይ እንደዚህ ባህሪ ይኖራል። የፍራንኮ ባሎታ ጉዳይ የሚመጣው ምንድ ነው፣ እጃችን ያለው የውጭ ምንዛሬ ምንም ፈቃድ ሳያስፈልገው ለብሔራዊ ባንክ ብቻ በማሳወቅ ከውጭ መሰረታዊ የሚባሉ ቁሳቁሶችን ገዝታችሁ እንድታስገቡባቸው ብሎ ፈቃድ መስጠት ማለት የውጭ ምንዛሬ ጥረት ባለባቸው ወቅቶች ላይ ፈጣን ወደ ማጋንረት ባለባቸው ወቅቶች ላይ በጣም ብዙ ታዳጊ ሀገራቶች የሚጠቀሙበት ስልት ነው። ደግሞ ለብዙ ሀገራቶች የጠቀመት ኢትዮጵያ ከዚህ ቀደም ተጠቅማ ታውቃለች። በአማካይ እንግዲህ ሶስት መቶ ሺ ዶላር ድረስ እጃችሁ ላይ ያላችሁ እንግዲህ ለብሔራዊ ባንክ ብቻ በማሳወቅ ምንጩን ምንጩን የዚህን ያልጫና ጫና ፈጥራለባቸው ሳናረጋገጥ ከውጭ እንድታመጡ የሚል ፍቃድ ነው። መንግስት ይህን ፍቃድ ከሰጠ በኋላ በርካታ አስመጪዎች እንደ ዘይት ሩዝና የህጻናት ምግብ የመሳሰሉ ምርቶችን በብዛት ወደ ሀገር ውስጥ ማስገባታቸው ቢገለጽም ይህ የፖሊሲ ለውጥ ግን በምርት አቅርቦትና በዋጋ ላይ ምንም መሻሻል አላሳየም። ሰብለ እንደምትለው እንደውም ባለፉት ስድስት ወራት ውስጥ የምግብ ዋጋ የበለጠ ጨምሯል። በቃ ከስድስት ወር ወደዚህ ኮ ነው እንደውም የጨመረው። ለምን ገቢዎች ገቡና ገቢያ ውስጥ አስገድደው በቃ ነጋዴ የያዘውን እቃ ለቆመው ሰው አሰልፈው ሁሉ በመቶ በመቶ አርባ ብር ሸጡ። ከዛን ገቢዎች ሄዱ። ድሃም ያገኘውን አገኝቶ ባለ እድለኛ አገኝቶ ገባ ያላገኘ ግን አሁን በሶስት ከስሳ በሶስት ከሰባን የሚገዛ እንደዛም ሆኖ የለም በርበሬው ድንች ሀያ ብር ነው። ሽንኩርቱ ራሱ ማያምር ሀያ ብር ገብቷል። ካሮት አርባ ብር ነው የሰነበተው። ምስር መቶ ብር ነው። ክክ ድፍን ምስር ሰባ ሰማኒያ ብር ናቸው። ረ በጣም ነው የሚከብደው። የፍራንኮ ቫሉታ ፍቃድ በትክክል ያመጣውን ለውጥ ለማወቅ ገና ጥናት መካሄድ ቢኖርበትም በገበያ ላይ የዋጋ ለውጥ ላለማምጣቱ ግን በርካታ ተያያዥ ምክንያቶች እንዳሉት አቶ ዋሲሁን ያስረዳሉ። በዋናነት ግን መንግስት ጎን ለጎን መስራት የነበረበትን ተመጋጋቢ የዋጋ ማረጋጊያ ስራዎችን አለመስራቱ ነው። ላለፉ ስድስት ወራቶች ፍራንኮ ነገር ግን ሰብአዊ ድጋፍ የሚያስፈልጋቸው ሰዎች በዛው ልክ ጨምረው ከነበረ የምናስገባው ነው ለሰብአዊ ድጋፍ ማቅረባችን አይቀርም። ስለዚህ ገበያው ላይ የሚመጣው እዚ ይመጣል። በፍራንኮ ቫሉታ ፈቅደ የሚመጡ ምርቶችን ገበያ ላይ የምናስተዳድርበት ሁኔታ ጤነኛ ካልሆነ አሁንም ድረስ ገበያ ላይ ምርት መሸሸግ እንደዚህ አይነት አክሽኖች የሚከሰቱ ከሆነ ውጤቱን ለመመልከት በጣም አስቸጋሪ። ስለዚህ ተመጋጋቢ የሆኑ በጣም ብዙ ስራዎች መስራት አለባቸው። ፍራንኮ ቫሉታ ልክ ሲፈቀድ አቅርቦት ላይ መሰራት ያለባቸው ስራዎች፣ ሌሎች ስራዎች አብሮ መሰራት አለባቸው። የውጭ ቁጠባ አብሮ መሰራት አለባቸው። የሰብአዊ ድጋፍ ለሚቀርብላቸው ሰዎች ሌሎች አለም አቀፍ ሀገራ ድርጅቶችን አስተባብሮ የሰብአዊ ድጋፍ አቅርቦት ላይ የሚደግፉ አካላቶችን መጨመር ያስፈልጋል። የኤክስፖርት ቻናሉን በደ በማሳደግ ደግሞ ኤክስፖርት አድራጊዎች ምንዛሪ ግኝትን ማሳደገል አብሮ እነዚህ ተበጋግበው የማይሰራ ከሆነ የአንድ በኢትዮጵያ በከፍተኛ መጠን ላይ የደረሰውን የምግብና ሌሎች ሸቀጦች ግሽበት ለማረጋጋትና ሕብረተሰቡን ከገባበት ከፍተኛ የኑሮ ውድነት አጣብቂኝ ለማላቀቅ ዘላቂ መፍትሄ የሚሆነው በተለይ የሀገሪቱ ኢኮኖሚ መሰረት ያደረገበት የግብርና ምርት እንዲጨምር ማድረግ የግብርና ግብዓቶችን በበቂ ሁኔታ በማቅረብና ና የተፈናቀሉ ገበሬዎች ወደ ቀያቸው ተመልሰው ምርታማ እንዲሆኑ ማድረግ መሰረታዊ እርምጃ መሆኑን አቶ ቋንቋ ሲሆን ያስረዳሉ። ኢኮኖሚ ላይ ብቻ በመስራት ደግሞ ደግሞ እኛ አገር ውስጥ ያለ ለዋጋድረግ ማስተካከል አይችልም። ፖለቲካ በጣም ብዙ ስራዎች መሰረት አለበት። የተረጋጋ የቢዝነስ ፕላትፎርም እንዲፈጠር፣ የኢንቨስትመንት ፕላትፎርም እንዲፈጠር ያስፈልጋል። የሰዎች እንቅስቃሴ በጣም ስቴብል እንዲሆነ ያስፈልጋል። እነዚህ እነዚህ ስራዎችን በመስራት ባጭር ጊዜ እንዲሆን ሁኔታዎችን ማስተካከል በጣም ተረቢ፣ ለረጅም ጊዜ ደግሞ የተለመደው አቅርቦት ላይ መሰረት ያለባቸው ስራዎችን እየሰሩት ሁኔታዎችን ማስተካከል እኔ በጣም ተገቢ ነው ብዬ ያስበለ ምክንያቱ የዋጋ ንረት ጉዳይ አንዴ ከእጅ ካመለጠ በጣም በጣም አስቸጋሪ ነው። ዶላር ለመመለስ ፈታኝ ነው። በተለይ ሀያ ከመቶ ወንለል ማለት በጣም በፍጥነት ለመመለስ በጣም አስቸጋሪ እንደሆነ ይሰማኛል። ነው የኮቪድ አስራ ዘጠኝ ወረርሽኝ በከፍተኛ ሁኔታ እየተባባሰ የሚሄድ የአየር ንብረት ለውጥና በተለያዩ የዓለም ክፍሎች የሚከሰቱ ግጭቶች በዓለም ደረጃ የምግብ ዋጋ እንዲጨምር አድርጓል። ይህ ደግሞ እንደ ኢትዮጵያ ላሉ ሸማች ሀገራት ተጨማሪ ጫና ይፈጥራል። በመሆኑም የሀገር ውስጥ ምርታማነትን ማሳደግ ትልቅ ትኩረት ሊሰጠው እንደሚገባ የምጣኔ ሀብት ባለሙያው ጠቁመዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም ነው ወደ እናንተ እየቀረበ ያለው። ስመኝሽን ለቀደመው ዘገባ አመሰግናለሁ። ዩናይትድ ስቴትስ እሁድ ዕለት በተለምዶ ጁላይ ፎር በመባል የሚታወቀውን የነጻነት ቀኗን በደማቁ አክብራለች። ምንም እንኳን ሀገሪቱ የአዳዲሶቹ የኮቪድ ቫይረስ አይነቶችና የኮቪድ-19 ክትባት ጥርጣሬዎች ስጋት ቢኖርባትም። የአሜሪካ ድምፅዋ ጄስማን ኦኒን ዘገባን ኤደን ገረመው እንደሚከተለው ታሰማናለች። ከትላንት በስቲያ ተከብሮ ያለው የዩናይትድ ስቴትስ የነጻነት ቀን በአንድነት ተሰባስበው ለማክበር 47 ሚሊዮን የሚሆኑ አሜሪካውያን የተለያዩ መጓጓዣዎችን ይጠቀማሉ ሲል የአሜሪካ የተሽከርካሪዎች ማህበር ባለፈው ሳምንት አስታውቆ ነበር። ይሄ አሃዝ ባለፈው አመት በተመሳሳይ ወቅት ከነበረው ጋር ሲነጻጸር የ40 በመቶ ጭማሪ አሳይቷል። ፕሬዚዳንት ጆ ባይደንም የዘንድሮ የአውሮፓውያን በጋ የተለየ ይሆናል ይላሉ። ካለፈው ዓመት ጋር ሲነጻጸር ዘንድሮው እጅግ ልዩ ወደሆነ በጋ እንሸጋገራለን። ዓመቱ ብራ ይሆናል። ከእግዚአብሔር ጋር የደስታ በጋ ይሆናል። ባለፈው ዓመት በተመሳሳይ ወቅት አሜሪካውያን የሀገሪቱን የነጻነት ቀን ከማክበር ተገልለውና ተቀዛቅዘው ነበር። ይሄ የሆነው ደግሞ ሀገሪቱ ሁለተኛውን የኮቪድ-19 ግርሻ እያስተናገደች ስለነበረ ነው። የብሔራዊ አለርጂክና የተላላፊ በሽታዎች ቁጥጥር ኃላፊ የሆኑት ዶክተር አንቶኒ ፋውቺ በወቅቱ እንዲህ ብለው ነበር። We have now a very large outbreak. There have been, as you አሁን ላይ እጅግ ትልቅ የሆነ ወረርሽኝ አለን። የሞቱት መጠን 140 ሺህ ሲሆን በብዙ ሚሊዮኖች የሚቆጠሩት በበሽታው ተይዘዋል። ይሄ አሳሳቢ ዜና ነው። ምንም እንኳን የፕሬዚዳንት ዶናልድ ትራምፕ አስተዳደር ውጤታማ የሆነ ክትባት ለማሰራት በፍጥነት እየተጋ የነበረ ቢሆንም የበሽታ መከላከልና መቆጣጠሩን ኃላፊነት ግን ለግዛቶች ተላልፎ በመሰጠቱ የተጣረሰ አመራር ሲስተናገድ ቆይቷል። በአንድ ወቅት 1100 ሰዎች በቫይረሱ ምክንያት ህይወታቸውን ያጡ የነበረ ሲሆን አሁን ላይ ግን ነገር ነገሮች ተቀያይረዋል ዶክተር ታይሰን ቤል ትልቁ ለውጥ የክትባቱ መገኘት ነው የማይዘነጋው ሌላው ጉዳይ ደግሞ አሁን የኮቪድ-19 ህሙማንን እንዴት ማከም እንዳለብን አውቀናል መጠቀም ያለብንን የምርመራ አይነቶች ተገንዝበናል አሉታዊ የሆኑ መረጃዎች ያሉባቸውን አንጠቀምም። በአሁን ሰዓት በሀገሪቱ ሶስት በፌዴራል ፍቃድ የተሰጣቸው ክትባቶች አሉ። በዋይት ሀውስና በግዛት አስተዳደሮች ከፍተኛ የሆነ የክትባት ቅስቀሳ ዘመቻ ምክንያትም የሞት ምጣኔው በሰፊው እየቀነሰ ይገኛል። የበሽታ መቆጣጠርና መከላከል ማዕከል ሲዲሲ በአሁኑ ወቅት በዩናይትድ ስቴትስ በአማካይ በእለት ሁለት መቶ ሀምሳ ስድስት የሚደርሱ ሞቶች እንደሚመዘገቡ አስታውቃል። ዶክተር ዊሊያም ሻፍነር የቫንደርቪልት ዩኒቨርሲቲ የህክምና ማዕከል ባልደረባ ናቸው። በአሁኑ ወቅት በሆስፒታሎቻችን ካየኋቸው ውስጥ ዘጠና በመቶ የሚሆኑት በኮቪድ-19 የተጠቁት ሰዎች ክትባቱን ያልወሰዱ አሊያም አንዴ ብቻ የተከተቡ ናቸው። በሌላ አነጋገር ክትባቱ የተከተቡትን ሰዎች ከበሽታው እየተከላከለላቸው በመሆኑ በጥሩ ሁኔታ ላይ ናቸው። የባይደን አስተዳደር 326 ሚሊዮን ክትባቶች መስጠቱና 54 በመቶ የሚሆኑ አሜሪካውያን የመከተባቸውን ስኬት እያከበረ ይገኛል። ፕሬዚዳንቱ እስከ ትላንትና ዕለት ድረስ ሰባ በመቶ የሚሆኑትን አሜሪካውያን ለማስከተብ ያቀዱ ቢሆንም ነገር ግን አሁንም ድረስ የክትባት ጥርጣሬ በመኖሩ ይሄ ግብ አልተሳካም። የዋይት ሀውስ ቃል አቀባይ ጄን ፓስኪ በዚህ ጉዳይ ላይ እንዲህ ይላሉ it's been a great deal more difficult to get to get young ከጎልማሶችና ካዛውንቶች ይልቅ ቅድሚያቸው ከ18 እስከ 26 ዓመት ላይ የሚገኙ ወጣቶችን እንዲከተቡ ማድረግ ከባድ እንደነበር አይተናል። የጽኑ ሕሙማን ሐኪም የሆኑት ዶክተር ታይሰን ቤል ያልተከተቡ ሰዎች እጅግ አደገኛ ለሆነ ና ራሱን ለቀየረ ቫይረስ ለተከተቡትም ጭምር በማጋባት አደጋ ይጋርጣሉ ይላሉ። could there be another variant down the road that could potentially have been <laughs> ብለን ከጠየቅን መልሱ አዎ ይሄ በትክክል ሊሆን ይችላል የሚል ነው። ዴልታ የተሰኘው የኮቪድ-19 አይነት በአንዳንድ የዓለም ሀገራት የሞት መጠኑን በመጨመር ድጋሚ የእንቅስቃሴ ገደብ እንዲጣል እያስደረገ ይገኛል። በዩናይትድ ስቴትስም ከሩብ በላይ የሚሆኑ ኬዞች በዚሁ ምክንያት የተመዘገቡ መሆናቸውን የበሽታዎች መከላከልና መቆጣጠር ተቋም ሲዲሲ አስታውቋል። ዶክተር ማርጋሬት ሀሪስ የአለም የጤና ተቋም ቃል አቀባይ ናቸው። በአለም ላይ ፍትሃዊ የሆነ የክትባት ስርጭት እንዲኖር ጥሪ እያደረግን ይላሉ በዓለም ላይ ያለው የክትባት ክፍፍል ኢፍትሐዊ ነው። አንዳንድ ሀገራት በፍጥነት በመገዝገዝ 50 በመቶ የሚሆነውን ማህበረሰባቸውን መከተብ ችለዋል። ነገር ግን አብዛኞቹ መካከለኛና ድሃ ሀገራት አንድ በመቶ የሚሆነውን ህዝባቸውን ብቻ ን ያስከተቡት። ስለዚህ ብዙ ክትባት ካላችሁ አሁኑኑ አጋራቸው እያልን ለሀገራት ድምፃችንን ከፍ እያደረግንና አታሟችንን እየመታን ጥሪ እያቀረብን ነው የጤና ባለሙያዎች በቀጣይ ዓመት ወረርሽኙን ለመቆጣጠርና በተለመደው መልኩ የነጻነት ቀንን ለማክበር ዓለም አቀፍ የሆነና የተቀናጀ ጥረት ያስፈልጋል ይላሉ። ለጅሰስ ኦኒ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማሪያ ደግሞ በድምፅ ምህንድስናው አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።